The Voice of America. በሀገሪቱ የወንጀል ህግና የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዲሱን አዋጅ ድንጋጌዎች በመጣስ የተከሰሱት እነ አቶ እስክንድር ነጋ የዋስትና መብታቸው እንዲከበርላቸው ጠየቁ። አቃቤ ህግ ተቃወመ። ፍርድ ቤቱ በጉዳዩ ብይን ለመስጠት ቀጠሮ ቆርጧል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። አቃቤ ህግ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ የባልደራስ ለእውነተኛ ዲሞክራሲ ባልደራስ ሊቀመንበር አቶ እስክንድር ነጋ የህዝብ ግንኙነት ኃላፊ አቶ ስንታየው ቸኮል የፓርቲው አመራር አባላት ወይዘሮ ቀለብ ስዩም፣ አስካለ ደምሴ፣ ጌትነት በቀለ፣ አሸናፊ አወቀና ፍታዊ ገብረመድህን የወንጀል ህጉንና ባለፈው ዓመት የጸደቀውን የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ የተለያዩ ድንጋጌዎችን በመጣስ ክስ መስርቶባቸዋል። ፍርድ ቤቱ ዛሬ ክሱን ለተከሳሾቹ በንባብ አሰምተዋል። ፍርድ ቤቱ ክሱን ካሰማቸው በኋላ ስለ ዋስትና መብትም ሆነ ስለ ሌሎች የመብት ጉዳዮች የሚያነሱት ጥያቄ ካለ እንዲያነሱ አስገንዝበዋል። አቶ እስክንድር ነጋ የዋስትና ጉዳይን በተመለከተ ሕገ መንግሥታዊ መብታችን ስለሆነ ፍርድ ቤቱ ትእዛዝ ይሰጥልናል ብለን ነው የምንጠብቀው፣ የክስ መቃወሚያችንን ግን እናቀርባለን ሲሉ መልሰዋል። አቃቢ ሕግ የተከሳሾቹን ጥያቄ ተቃውሟል። የቀረበባቸው ክስ እስከ 25 ዓመት ድረስ ሊያስቀጣ ስለሚችል ሕገ መንግሥቱ የዋስትና መብትን ያረጋገጠ ቢሆንም በተለያዩ ድንጋጌዎች ሊከለከል እንደሚችል ያመለከተ በመሆኑ ዋስትናው ሊፈቀድላቸው አይገባም ብለዋል። እነ አቶ እስክንድርም ለአቃቤ ሕግ ተቃውሞ ምላሽ ሰጥተዋል። የቀረበው ክስ ሊያስከጣ የሚችለው አቃቤ ሕግ እንዳለው እንዳልሆነ በመግለጽና የተለያዩ የዋስ መብታቸውን ሊያስከብሩ የሚያስችሉ ናቸው ያሏቸውን ምክንያቶች በመዘርዘር ተከሳሾቹ ተቃውመዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከሰማ በኋላ የተከሳሾቹን የክስ መቃወሚያ ለመቀበልና በዋስትናው ጥያቄ ላይ ብይን ለመስጠት ለመስከረም 12 ቀን 2013 ዓ ም ቀጠሮ ቆርጠዋል መለስቃቸው አማ ለአሜሪካ ድምፅ